ለገና ዋዜማ የደሴ ሰው ስላለፈበትና ስለ በዓሉ ምን እንደሚያስብ መስፍን አራጌ አንዳንድ ቤተሰቦችንና ነዋሪዎችን አነጋግሮ ነበር። ለዛሬ ተከታዩን እነሆ። በደሴ ከተማ ነዋሪ የሆኑት አቶ ዮርዳኖስ ደስታ ስጋትና ተስፋ፣ ሐዘንና ደስታ፣ ሞትና ሕይወት የተፈራረቁባቸውን ወራት አሳልፈው ዛሬ በተረጋጋ ስሜት ለበግ ሸመታ ሮቢቱ ወጥተው ነበር ያገኘኋቸው። ይዘው ከተማ ውስጥ ነው የነበርኩት። እንደውም የመጀመሪያው ቀን ሁለት የጁንታው አባላቶች እኛ ወዳለንበት ግቢ ገብተው በጣም ሲያስጨንቁ የነበረው ስለ ማንነታችሁ ተናገሩ፣ ምንድን ናችሁ እያሉ ያስጨንቁን ነበር። ከዛ በተረፈ ግን ቴሌኮሙኒኬሽኑን፣ የመብራት ኃይሉን፣ ሆስፒታሉን እና ትልልቅ ህዝብ የሚገለገልባቸውን እንትኖች አውድመው ሲሄዱ ሳይ ነገ የአካባቢው ህብረተሰብ እንዴት ውሎ ነው ከዚህ ጫና ሊወጣ የሚችለውን ሳስብ በጣም ከፍተኛ የሆነ ሀዘን እና ችግር ተሰምቶኛል ማለት ነው። ያለት ፈጽሞ እንዳይደገም ፈጣሪያቸውን ይማጸናሉ። ወራሪው ኃይሉ ከተማዋን በህዳር ዘጠኝ በሁለት ሰዓት ከጠዋቱ ከያዘበት ጊዜ ጀምሮ እስካለፉት አስራ አምስት ቀናቶች ያሳለፍ ነው ሁኔታ እጅግ በጣም ከባድ ነው። እንዳሻው ቤት ገንጥሎ ገብቶ የግለሰቦችን ንብረት ይዘርፋል፣ ሴቶችን ይደፍር ነበር። በገጠራማው የወረዳው ክፍልም እንዲሁ የቁም እንስሳትንና የተለያዩ የቤት እቃዎችን ይሄ ነው ልትላቸው የማትችሉ ነገሮችን ከዱቄት ከዘይት ጀምሮ ውድመት አድርሶበት የነበረ ሁኔታ ነው። የመንግስት ተቋማቶች እንዳይነሱ በሚሆኑበት የሚመልኩ ህዝብን አገልግሎት የሚሰጡባቸው ቁሳቁሶች እንዲሁ ወድመዋል። በጣም ከፍተኛ የሆነ የስነ ልቦና ጫናና ጉዳት በአካባቢው ማህበረሰብ ደርሷል ማለት ነው። የህወሓት ኃይሎች ከወረይሉ አካባቢ ሙሉ በሙሉ እንዲወጡ መደረጉን ተከትሎ የቤተሰባቸው ጉዳይ ግድ ላቸው አባወራ ወደ ደሴ የመጡት ጊዜ ሳያባክኑ ነበር። ግና የናፈቋቸውን ባለቤታቸውንና ልጆቻቸውን አላገኟቸውም። እነሱም የህዋት ኃይሎች ደሴን መቃረባቸውን ተከትሎ ወደ ሌላ አካባቢ ተፈናቅለው ነበርና የአቶ ዮርዳኖስ የረጅም ጊዜ የትዳር አጋር ስርጉት ተፈራ አንዱን ጭንቀት ለመራቅ ወደ ሌላ ጭንቀት የተሸጋገሩበትን አጋጣሚ ያስታውሳሉ። አሁን በጦርነቱ ሰዓት ሁለት ህፃን ልጆች ይዤ ወደ አማራ ሳይንት ነበር የሄድኩት። እዚያም በጣም በሚያሳዝን መልኩ ነበር። መንገድ ተዘጋግቶ ነበር። ትራንስፖርት አልነበረም። ብቻ ያሳለፍነው ግን ነገር በጣም ከባድ ነበር። ከረሃብና ጥሙ ከድካምና እንግልቱ በላይ መቋቋም ያልቻሉት የልጆቻቸውን ጥያቄ ነበር አባታችን የት አለ? ለህጻናቱ አንደበት ተደጋግሞ የሚሰነዘር መልስ አልባ ጥያቄ ልጆቼ አባታችን እንዴት የጠፋን? ጦርነቱ ወሰደ ወይ ምናምን በጣም ብዙ አስጨናቂ ጊዜያቶች ነበሩ። በእውነት ብዙ የሚጠይቁት እንዴት ጥሎን ይጠፋል ይለሃል። በዛ ላይ ምን ወስዶት ነው የቀረው ይላሉ። ከባድ ነበር። የዛሬ ወር ህዳር ሀያ ሰባት የህወሓት ኃይሎች ከደሴ ከተማ እንዲወጡ መደረጉን ተከትሎ ቤተሰቡ በሳምንት ጊዜ ውስጥ ዳግም ለመገናኘት ቻለ። ልጆች ከሳምንት በኋላ ሲመጡ በአካል ሳያቸው ግን ከፍተኛ የሆነ ሙቼ እንደተነሳ ያክል ነው የተሰማኝና በከፍተኛ ሐዘን በከፍተኛ ናፍቆት እያለቀስም በእንባ እየተራጨን ነው ያገኘኋቸው። ስላገኘኋቸው ግን በጣም ደስ ብሎኛል። በጣም ከባድ ነበር። በቃ ከሞት ዳግም እንደ መገናኘት ያክል ነው የሚቆጠሩ። ምክንያቱም አንድ የቤተሰብ አባል አንዱ ሌላ ቦታ፣ ሌላው ሌላ ቦታ ሆኖ እንትን ማለት፣ በዛ ላይ የልጆች ጥያቄ ከባድ ነበረ። በጊዜው አስጨናቂ ነበር። ያን ቀን አልፈን በመገናኘታችን ጊዜ በጣም ደስ ብሎኝ ነበረ። ትናንት የሆነውንም የሆነባቸውንም ቆም ብለው ሲያስቡት ዛሬ ለዚህ እለት መቃታቸው ህልም ይመስላቸዋል። ወደ ኋላ ያለውን አስቸጋሪ ወራት መለስ ብሎ ሲያስቡት በዓሉን ገናንም ወደፊታችን ያለውንም የጥምቀት በዓል እናከብራለን የሚል ሀሳብም ህልምም አልነበረኝም። እውነት ለመናገር ያው እንደሚታወቀው ጦርነት አውዳሚ ነው። ጦርነት ሰዎችን ከቦታ ከቀያቸው ያፈናቅላል። ጦርነት ኢኮኖሚያዊ ኪሳራ ያመጣል። ሞት አለ። የህፃናትን የሴቶችንም ስነ ልቦና እጅጉን ይጎዳል። የመንግስት ተቋማትን ተዘግተው የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ ተገዝቶ የነበረበትኝ አንድ ወር ከሰባት ቀን አካባቢ ነው እንደ ወረ ሄዶ የነበረው እና በጣም አስቸጋሪ የሆኑ ጊዜያቶችን ነው ያሳለፍ ነው። እንደዚህ በአጭር ቀን በአጭር ጊዜ ሰላም መጥቶ እንደዚህ እንሆናለን የሚል እንትን የለኝም። ምክንያቱም በየመንገዱ ሲሄድ የነበረው ነገር ጥቅል ያለው የአካባቢያችን ሁኔታ በጣም አስብቶኝ ስለነበር ይሄ ቀን በአጭር ጊዜ እንደዚህ ይመጣና ሰላም እንሆናለን ቀን ይወስዳል ብዬ አስብ ነበር። በአጭር ጊዜ ደግሞ ሰላም በመሆናችን ደስ ይህን ስሜት ከተማውን ለቀው የወጡ አሊያም ወደ ከተማዋ ለመግባት ሞክረው ያልተሳካላቸው ብቻ ሳይሆኑ የህዋት ኃይሎች ደሴ ከተማ ውስጥ ከአንድ ወር በላይ በቆይባቸው ጊዜ ከተማ ውስጥ የተቀመጡትም ይጋሩታል። የደሴ ከተማ ነዋሪው ተስፋ ኃይለማርያም የዘንድሮ ገና ከወትሮ በተለየ ሀዘኑንም ደስታውንም የሚዘክርበት እንደሆነ ነው የተናገረው። እዚሁ ደሴ የነበርኩኝ። በጣም አስፈሪ ነበር የነበረው ነገር ብዙ አደጋዎችም ተፈጥሯል ስለነበረ ብዙ መፈናቀሎች ነበሩ። ያን ያንን አይተ ህዝብ በቃ እንደው በፊትም የነበረን ስሜት በጣም አስፈሪ ስለነበር እንደዚህ ተርፈን ለዚህ ቀን ደርሰን በዓል እናከብራለን የሚል እምነቱ አልነበረኝም። እንደ ክርስቶስ ፈቃድ ሆኖ ግን ደርሰናል። ማዘኑም ደስታም እንግዲህ በአንድ ጊዜ ያዋል በአንድ ጊዜ ነው የሚከበረው ማለት ነው። እንግዲህ አቶ ዮርዳኖስ የወጡበትን የበገበያ አሳክተው ወደ ቤታቸው ከማቅናታቸው በፊት እኛ ኢትዮጵያውያን ባለፈው ታሪካችን እንደሚያሳየን ወይም እንደሚያስረዳን እርስ በርስ ጦርነት ተማዘን በተዋጋንባቸው የ ቁልቁለትና የጥፋት መንገድ እንደነበሩ ከአለማ ነው ይልቅ ያጠፋ ነው ነገር እንደሚበዛ መረዳት እንችላለን። ስለዚህ እኛ ኢትዮጵያውያን የሚያምርብን በአንድነት፣ በመተሳሰብ፣ በመዋደድ ባህር ተሻግሮ ድንበርን አልፎ የወጋንን ጠላት በየዘመናቱ ተዋክተን አሸንፈን ሉዓላዊነታችንን አስከብረን ለራሳችንም ኩራት እና ለሌሎች ወንድም የአፍሪካ ሀገራቶችንም የኩራት ምንጭ የሆንበት ደማቅ ታሪክ ያለን ሕዝቦች ነን። የደቡብ ወሎና ኦሮሞ ብሔረሰብ አህጉረ ስብከት ሊቀጳጳስ ብጹሕ አቡነ አትናቴዎስም መልእክት አስተላልፈዋል። በኢትዮጵያ ውስጥና እንዲሁም ከኢትዮጵያ ውጭ የምትኖሩና ከውጭ አሁን ወደ ሀገራችን ወደ ኢትዮጵያ የምትመጡ ኢትዮጵያውያን ሁሉ በምሩ ሸሩ አምላካችን በአባትነቱ የሱ ወቃ ጠብቆ እንኳን ለ2014 ዓ ም የጌታችን የኢየሱስ ክርስቶስ የሌቱ መታሰቢያ በዓል በሰላም አደረሳቸው። ሁሊ ሀውሉ የችግር ዘመን አሳልፎ ችሮ አምላካችን ለተወሰነ ጊዜ ቢሆን የኔ የሰላም ጊዜ አምጥቶልናልና ይኸው የሰላም ጊዜ እንዲቀጥልልን ችሮ አምላካችን ፈቃዱ ይሆንልን። ያላቸው የሌላቸው ሰዎች፣ እንዲሁም ለትምህርት ቤት ለሆስፒታል፣ የሚያስፈልገውን ሁሉ ለችግረኞች የሚያስፈልገው ሁሉ ስጦታ እየሰጡ ስለሆነ ይህን በማየትና በመስማት እየተደሰትኩ ነውና ሁላችሁም በዚህ መልካም ስራ ቀጥሉበት፣ ግፉበት። ላሉ መልካም ገና ለአሜሪካ ድምፅ ሬዲዮ መስተናራጊ